the voice of America። ኢህአዴግ ሀገራችንን ካስገባት ቀውስ ውስጥ የማውጣት ብቃት የለውም ሲል የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ መግለጫ አውጥቷል። ስለሆነም በሀገር ውስጥም ሆነ ከሀገር ውጭ ያሉ ባለድርሻ ኃይሎች ተሰባስበው ዲሞክራሲያዊ መንግስት በሚቋቋምበት ሁኔታ ላይ የሚወያይ መድረክ በአስቸኳይ እንዲፈጠር ጥሪ አቅርበዋል። መለስካቸው አመሀ ዝርዝሩን ይዘዋል። መድረክ የካቲት 17 ቀን 2010 ዓ ም በጽሑፍ ያሰራጨው መግለጫ ዛሬ ሀገሪቱ ከመቼውም ጊዜ በከፋ ሁኔታ ውስጥ እንደምትገኝ ይዘረዝራል። ዛሬ ከመቼውም ጊዜ በበለጠ ሁኔታ አንድነቷን በሚፈታተን ቀውስ ውስጥ ከቶ ሕዝቦቿን እርስ በርስ የሚያጋጩ ሁኔታዎችን እየፈጠረ ይገኛል ይላል። በዚህም ሀገራችንንና የጋራ ህልውናችንን በከፍተኛ አደጋ ላይ ጥሎ ወዳልተፈለገ አቅጣጫ እየወሰደን ይገኛል ሲል መድረክ ገዢውን ፓርቲና መንግሥቱን ይከሳል። ከ2007 ዓ.ም ምርጫ ማግስት ጀምሮ የተቀሰቀሱ ሕዝባዊ ተቃውሞዎችን ምክንያት በማድረግ በተደጋጋሚ የሚታወጁ የአስቸኳይ ጊዜ አዋጆችንም ፍሬ አልባ እርምጃዎች ናቸው ብሏል። በአሁኑ ወቅት የወጣውን ያስቸኳይ ጊዜ አዋጅም ሀገሪቱን በወታደራዊ እዝ ስር ጥሏታል በማለት እርምጃው ዘላቂ ሰላምንና መረጋጋትን ያመጣል የሚል እምነት እንደሌለው መድረክ ገልጿል። ስለሆነም በአሁኑ ወቅት በኢትዮጵያ ከጊዜ ወደ ጊዜ እየተባባሱ የመጡት ፈርጀ ብዙ ችግሮች በተለይም የፖለቲካው ቀውስ መሠረታዊና ስር ነቀል ለውጥ የሚያሻ ሆነዋል ሲል መግለጫው ያስጠነቅቃል። ይህን ስር ነቀል ለውጥ ግን ኢህአዴግና መንግሥቱ ሊያመጡት አይችሉም ሲል ያለፉትን 26 ዓመታት ተሞክሮዎችን የተንተራሱ አያሌ ነጥቦች በምክንያትነት ያነሳል። መድረክ አጣዳፊ የለውጥ እርምጃ ያለውንም የመድረክ የውጭ ግንኙነት ኃላፊ እና ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስ ለቪኦኤ አስረድተዋል። ይህ ሁኔታ ጨርሰው ከቁጥር ውጭ ወጥተዋልና ሁሉም ባለድርሻ አካላት አገር ውስጥም አገር ውጭም ያሉት በፖለቲካ የተደራጁ ወገኖች ሊደመጡና በማሮቾቹ ዙሪያ ሊደራደሩ ይገባል። ስለዚህ ዝም ብለን በኢህአዴግ አካሄድ መፍትሄ ይኖረዋል፣ ሀገሪቷም ከገባችበት ቀውስ ልትወጣ ትችላለች የምለው በጣም የዋህነት ስለሚሆን ህዝባችንም በዚህ እንዳይዘናጋ ለማሳሰብ ጭምር ነው። ይህን ሀገሪቱን ከቀውስ ያወጣል የተባለውን አጣዳፊ እርምጃ ኢህአዴግ ሊወስድ አይችልም ተብሏል። ታዲያ ይህን እርምጃ ማን ይወስደዋል? ለፕሮፌሰር በየነ ያቀረብኩላቸው ጥያቄ ነበር። እንደ ጉዳዩ እኮ የጠቅላላዊ ህዝቡ ነው እና ህዝብ ደግሞ አንድ መቶ አምስት ሚሊዮኑ ተነስቶ ለዚህ መፍትሄ ያስቀምጣል የምንልበት አግባብ አይኖርም። በተደራጁ የፖለቲካ ሀይሎች አማካኝነት በመደግፋቸው አማካኝነት ነው ውሳኔ የሆነ የሚያሳውቀውም እውን የሚያደርገው እነዚህ ድርጅቶች ወይም ፖለቲካ ፓርቲዎች ድጋፍ በሚፈልጉበት አግባብ ሁሉ የሚደግፋቸው ህዝብ ድጋፉን ይሰጣል ማለት ነው። እያንዳንዱ ፖለቲካ ድርጅት መራመድ የሚፈልገው የስትራቴጂክ እቅድ የምንለው አለ። እኛን ግን አሁን በታክቲካል በሆኑ ሀገርን በማዳን የህዝብን አንድነት አጠናክሮ በማቆየት እየተፈጠሩ ያሉትን በጣም አፍራሽ የሆኑ አዝማሚያዎችን የሚያመክን አካሄድ ውስጥ ገብተን ሀገራችንን የፖለቲካ ህይወት ወደ ብዙሀን ድምጽ ወሳኝነት የሚያሸጋግር መድበለ ፓርቲ ስርዓት ለመዘርጋት ፈር የሚቀድ ይህንን አይነት ሁኔታ ለመፍጠር ነው። እንግዲህ መሰረታዊ ለውጥ ፍለጋ በዚህ አቅጣጫ ነው እንጂ ከዚያ በመለስ ያለው አሁን ያደግ በሚያደርግ አይነቶቹ የውስጥ ፓርቲ ጉዳይ ውስጥ በሚያደርጉት ድራማ የሀገሪቷ በፈርጀ ብዙ ጥያቄዎች ምላሽ ያገኛሉ የሚል እምነት የለንም። ፕሮፌሰር መድረክ አሁን ካወጣው መግለጫ አኳያ ኢህአዴግ እና ኢህአዴግ መንግስት ይህን ጥያቄ ይቀበለዋል የሚል እምነት አለው። እኔ መቀበል አለበት ነው ምለው። ኢህአዴጎች እንግዲህ መቼም ያው አገሪቷ ወልዳ ካሳደገቻቸው በፍቱራን መካከል ናቸው። ስለዚህ የእነሱ ሀያ ሰባት አመት አሁን የሞላው የፖለቲካ ብልጠትና ሁኔታዎቹን በእነሱ ቁጥጥር ውስጥ ዝም ብሎ ማሾር ኢህአዴግን እኮ አጣቁም ኢህአዴግን አሰራር እኮ እያሉ ዝም ብሎ የምደረገው እንቅስቃሴዋቸው እኮ አሁን ተዋረደ። ህዝቡ እኮ ናቀው። ስለዚህ ለዚህ ምላሽ አሁን እንደኛ አይነቱ እንደው ማንንም የማያገል ለዘብ ያለ አካሄድን መርጦ የዚህ አይነት ጥሪ ማድረግ ኢህአዴግ ሊያዳምጥ የሚገባው ነው ነው የምንለው። ኢህአዴግ ኢትዮጵያ ዛሬ ከገባችበት ፖለቲካዊ ቀውስ ሊያወጣት አይችልም ሲል መድረክ ከሰጣቸው ምክንያቶች መካከል ጥቂቶቹ በሀያ ሰባት ዓመታት የሥልጣን ዘመኑ በአገሪቱ የሚታዩ ልዩነቶችና ቅራኔዎች እየሰፉና እየተደራረቡ መምጣታቸው የኢህአዴግ መንግሥት በሕገ መንግሥቱ ድንጋጌ መሠረት ማንኛውም ኢትዮጵያዊ በአገሪቱ በየትኛውም አካባቢ የመዘዋወር፣ የመኖሪያ ቦታ የመመሥረትና የመሳሰሉትን ነጻነት ማስከበር አለማቻሉ የሕግ የበላይነትና መልካም አስተዳደር ጠፍቶ በሀገሪቱ የረዥም ዘመናት ታሪክ ውስጥ ተከስቶ በማይታወቅ ደረጃ የበርካታ ዜጎች ሕይወት መጥፋቱና በመቶ ሺዎች የሚቆጠሩ ዜጎች ከመኖሪያ አካባቢዎቻቸው መፈናቀላቸው፣ ዜጎች በመታወቂያቸው ላይ በሰፈረው የብሔር ብሔረሰብ ማንነታቸው ምዝገባ አማካይነት እየተለዩ ለኢህአዴግ ካድሬዎች ጥቃት መደረጋቸው፣ በጎሳ ላይ ያተኮረ ፍጅት በሕዝብ መካከል እንዳያስከትል ከፍተኛ ስጋት መጋረጡ የሚሉና የመሳሰሉ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ